ከሰባት ሚሊዮን የሚበልጡ ቬኔዙዌላውያን ትናንት ተቃዋሚው ፓርቲ ባስተባበረው ውሳኔ ህዝብ ተሳትፈዋል። በዚህ ይፋ ባልሆነ የህዝብ ውሳኔ ከተሳተፉት መካከል ዘጠና ስምንት ከመቶ ያህሉ የፕሬዚደንት ኒኮላስ ማዱሮ አስተዳደር እንዲቀየር ድምፅ መስጠታቸውን የሪፈረንደሙን ሂደት የሚከታተሉ ምሁራን ተናግረዋል። ሪፖርተራችን ሪቻርድ ግሪን ዘግቦበታል። ሶሎሞን ክፍሌ ያቀርበዋል። ድምፅ ሰጪዎች ለቀረቡላቸው ሦስት ጥያቄዎች ምላሽ ሰጥተዋል። አዲስ የበላይ ሕግ አርቃቂ አካል እንዲቋቋም የቀረበውን ሐሳብ ውድቅ አድርገዋል። ጦር ሠራዊቱ የወቅቱን ሕገ መንግሥት እንዲከላከል ጥሪ አስተላልፈዋል። የፕሬዝደንት ኒኮላስ ማዱሮ የሥልጣን ዘመን እንደ አውሮፓውያን ዘመን አቈጣጠር በ2019 ዓ ም ከማብቃቱ በፊት ምርጫዎች መካሄዳቸውን ደግፈዋል። አንድ ዲዮሲኒሶ ኤስፒኖዛ የተባሉ የካራካስ ከተማ ነዋሪ በስፓኝ ቋንቋ ስለ ሁኔታው ይናገራሉ። እንደ ዜጋ ሕሊናዬ እዚህ መገኘት እንዳለብኝ ስላስገነዘበኝ ነው ድምፅ ለመስጠት ወደዚህ የመጣሁት ነው ያሉት ኤስፒኖዛ። ይህ የሚያሳየው ሕዝቡ በማዱሮ አስተዳደር ደስተኛ አለመሆኑን ነው ሲሉም አክለዋል። ይህን ለውጥ ነው ሕዝቡ ለማየት ሲጠብቅ የቆየው ያን ለውጥ ለማምጣትም ነው ከዚህ ያለ ነው ሲሉ ኤስፒኖዛ አስረድተዋል። ካራካስ ከተማ ውስጥ በአንድ ድምፅ መስጫ ጣቢያ በሞተር ቢስክሌት ይጓዙ የነበሩ ታጣቂዎች ተኩስ ከፍተው አንዲት የ60 ዓመት ሴት ሲገድሉ ሌሎች ሦስት አቁስለዋል። ጥቃቱን ያደረሱት የመንግሥቱ አየር ወለዶች ናቸው ሲል የተቃዋሚው ወገን ባወጣው መግለጫ ከሷል። በዜጎች ላይ ጥቃት መድረሱ እንዳሳመመውም አስረድቷል። የመንግሥቱ ሙስና ተጨምሮበት በዓለም ደረጃ የኃይል ማመንጫ ዋጋ ማሻቀቡ የነዳጅ ዘይት ሀብታሟን ቬኔዙዌላን ኢኮኖሚ ጎድቷል፣ ሚሊዮኖች መሠረታዊ የሆኑ ቁሳቁሶችን እንዳያገኙ አድርጓል። ባለፉት በርካታ ወራት በተካሄዱ ጸረ መንግሥት ሰልፎች አንድ መቶ የሚሆኑ ሰዎች ተገድለዋል። ፕሬዚዳንት ኒኮላስ ማዱሮ የትላንቱን ሬፈረንደም ሕገ መንግሥታዊ አይደለም ሲሉ ውድቅ አድርገዋል። ማዱሮ ይልቅስ የቀጠሉት ከሁለት ሳምንት በኋላ ሕገ መንግሥቱን ለመከለስ ሥልጣን ያለው አካል እንዲፈጠር ላቀረቡት ሐሳብ ድጋፍ ለማሰባሰብ ዘመቻ ማካሄዱን ነው። ሀገሪቱን ከገባችበት ጥልቅ የኢኮኖሚና ማኅበረሰባዊ ቀውስ ለማውጣት የሚቻለው ሕገ መንግሥቱን በመቀየር ብቻ ነው ብለው ያምናሉ። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ተቃዋሚዎች ግን ይህን ሐሳብ አይቀበሉም።